በስድስት የደመወዝ የጥቅማ ጥቅምና አስተዳደራዊ ጥያቄዎችን ያነሱ መምህራን በአማራ ክልል በተለያዩ ከተሞች የተቃውሞ ሰልፍ ዛሬ ማካሄዳቸውን አስቴር ምስጋናው ከባህር ዳር ዘግባለች። ጥያቄዎቹ የፌዴራልና የክልል መንግስታትን የሚመለከቱ መሆናቸውን በሂደትም መልስ እንደሚሰጥበት መንግስት ምላሽ መስጠቱን አስቴር ዘግባለች። ተጨማሪ አላት። በባህር ዳር፣ በደብረ ታቦር፣ በደብረ ማርቆስና በሌሎች የአማራ ክልል ከተሞች ዛሬ መምህራን የተቃውሞ ሰልፍ አካሂደዋል። ጥያቄያቸው ደግሞ ከደሞዝ ከጥቅማ ጥቅምና አስተዳደራዊ ጉዳዮች ጋር የተያያዘ ሲሆን በጥቅሉ አርባ ስድስት ጥያቄዎችን ያካተተ ነው። መሱና መሻ እየለ እባላለሁ። የባህርዳር ከተማ አስተዳደር መምህራን ማህበር ሊቀመንበር ነኝ። በዛሬው እለት ይህን ሰላማዊ ሰልፍ ልናደርግ የቻል ነው ግንቦት 17 እና 18 የአማራ ክልል መምህራን ማህበር የምክር ቤትና ጠቅላላ ጉባኤ ባደረግነው አስቸኳይ ስብሰባ በየጊዜው ለመንግስት የደሞዝ የጥቅማጥቅም ጥያቄ ብናቀርብም ምንም ምላሽ ባለማግኘታችን ነው ዛሬ ይህን ሰላማዊ ሰልፍ እናደርግ የተገደድ ነው። ስሜ አብነት ራይ ይባላለሁ። በከተማ መስተዳደሩ የምንኖረው መምህራን ጥቅማ ጥቅማችን አግኝተን በቃ እንደ ማንኛውም ዜጋ መብታችን ተከብሮ እንደ ማንኛውም ሰው መኖር ነው የምንፈልግ። ከዚህ በተጨማሪ በሀገሪቱ ያሉ መምህራን ከክልል ክልል ክፍያቸው ይለያያል። የደረጃ እድገትም በወቅቱ እንዳናገኝ ተደርጓል። የትምህርት ዘርፉም በፖለቲካ አመራር ሳይሆን መመራት ያለበት በባለሙያ ነው የሚሉ ጥያቄዎች ከፍ ብለው የተደመጡ ናቸው በሰልፉ ማጠቃለያ የመምህራንን ጥያቄ የተቀበሉት የአማራ ክልል የርዕሰ መስተዳደሩ ጽሕፈት ቤት ኃላፊ አቶ ዘላለም ልጅ አለም ናቸው። ያነሳቸኋቸው ወደ አርባ ሰባት ጥያቄዎች በስድስት ካታጎሪ ተከፍለውን የቀረቡት ክልሉን የሚመለከተውን የክልሉ ከፍተኛ አመራር ወይም የካቢኔ አባል ውይይት አድርጎ ምላሽ ይሰጣቸዋል። በተመሳሳይ ደግሞ የፌዴራል ጥያቄ ያቀረባችሁትን ከፌዴራል መንግስት ጋር የክልሉ መንግስት በመነጋገር መፍትሄ ለማምጣት ጥረት የሚያደርግ መሆኑን ለመግለጽ ነው የምንፈልገው። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋ አለ በስልክ ለአሜሪካ ድምጽ ሬዲዮ እንደተናገሩት የመምህራን ጥያቄ በክልል ብቻ የሚፈታ ሳይሆን የፌዴራል መንግስትን ጣልቃ ገብነት የሚጠይቅ በመሆኑ በጋራ ችግሩን በሂደት እንፈተዋለን ነው ያሉት። ያቄ አላቸው በክልል የሚመለሱ አንዳንዶች እየተመለሱ በህይወት ነው ያሉ ግን የትምህርት ዘርፉ በፖለቲካ ተሿሚ መመራት የለበትም ለሚለው፣ ደግሞ ዶክተር ይልቃል ይህንን ጥያቄ ለመመለስ ከመምህራኑ ጋር ፊት ለፊት መነጋገር ያስፈልጋል ነው ያሉት። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።